የወጣቶች ዓለም ጥር 9 28 ዓ ም ማለዳ ከአዲስ አበባ ወደ አዳማ አዲስ በተገነባው የፍጥነት መንገድ ላይ ይጓዝ የነበረ አሽከርካሪ መኪናውን መቆጣጠር ተስኖታል። የደረቅ ጭነት ተሽከርካሪው በከፍተኛ ፍጥነት እየተጓዘ ነው። ከተቃራኒ አቅጣጫ አንድ መለስተኛ አውቶቡስ 16 ሰዎች ጭኖ ከአዳማ ወደ አዲስ አበባ እየተጓዘ ነው። የደረቅ ጭነት ተሽከርካሪው የሚጓዝበትን መንገድ ስቶ የመንገድ አካፋይ በመጣስ የመንገደኞች ማመላለሻው ላይ ወጣበት። በአደጋው 11 ሰዎች ወዲያውኑ ሲሞቱ፣ ዘጠኙ ቆሰሉ። ከአዲስ አበባ ወደ አዳማ በመጓዝ ላይ የነበረው ሲኖትራክ የተሰኘ ቻይና ሰራሽ መኪና ነበር። ሲኖትራክ በባዶ ከደብረ ብርሃን እየወጣ ነው። አባዱላ አስራ ስድስት ሰው ጭኖ ደብረ ብርሃን የገባል። ቁልቁለት ነገር አለች። ወጣቶች ናቸው፣ ወንድማማች ናቸው። ሹፌር እናረዳት። የሲኖትራክ ሹፌር ወጣት ነው። አባዱላ በጣም እየበረረ ነበረ። ዳሪ ለማዳን መስመሩን ለቀቀና ና የሲኖትራኩ መንገድ ላይ ገባ። ሲኖትራኩን በጣም እየፈጠረ ነበረ። ሁለቱም መቆጣጠር አልቻሉ። በቃ ሙሉ ለሙሉ አባዱላ ውስጥ የነበረው ሰው አንድ የተረፈ ሰው የለም። አንድ እንዳለ ነው። በቃ ያለቁ እነዚህ በቅርብ ጊዜያት ኢትዮጵያ ውስጥ ከተከሰቱ አሰቃቂ አደጋዎች መካከል የሚጠቀሱ ናቸው። አሽከርካሪዎቹ ወጣቶች፣ ተሽከርካሪዎች ደግሞ በአገሪቱ በተስፋፋው ግንባታ ተመራጭ የሆኑት ሴኖትራኮች ናቸው። የደረቅ ማመላለሻዎቹ ተሽከርካሪዎች ባደረሷቸው አሰቃቂ አደጋዎች ቅጽል ስሙሉ ወጥቶላቸዋል። አንዳንዶች ቀይ ሽብር፣ ሌሎች ደግሞ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ታጣቂ ቡድን የእንግሊዝኛ የአጽህሮት ስያሜን በመዋስ አይሲስ ብለው ይጠሯቸዋል። ኢሳያስ ጎሳኤ ሴኖትራክ የደረቅ ጭነት መኪና ማሽከርከር ከጀመረ ጥቂት ወራት ብቻ አስቆጥሯል። እንደ ኢሳያስ በተመሳሳይ የግድብ ግንባታ ሥራ ውስጥ ሴኖትራክ ከሚያሽከረክሩ 14 የሥራ ባልደረቦቹ መካከል 13ቱ ወጣቶች ናቸው። አሁን ያለው መኪና ሴኖትራክ ብቻ ነው። አሁን በደረቅ ብሳ ገልባጭ ምን ሲኖትራክ፣ እና ጄሊዮ የሚባሉ እነሱ ናቸው ተቆጣጠሩ በተለይ ሲኖትራክ። ወጣቱ ያለው አማራጭ ፈልጎት አይደለም፣ ፈልጎት ሳይሆን የግድ ያለውን መኪና ነው የሚይዘው ሲኖትራክ ነው። አሁን እንኳን እዚህ እኔ ያለሁበት ቦታ አስራ አራት ሲኖትራክ ቆሟል። አሁን የምሰራበት ቦታ ላይ ከአስራ አራቱ መካከል ምን ያክሉ ወጣቶች ናቸው? አንዱ ብቻ ነው ሽማግሌ፣ ሌላው አንዱ ወጣት ነው። ከአራት ዓመታት በላይ ሲኖትራክ ያሽከረከረው ዮናስ አስናቀ ከዚህ ቀደም የጣሊያን መኪና ይሾፍር ነበር። ዮናስም እንደ ኢሳያስ ሁሉ በኢትዮጵያ የግንባታ ዘርፍ የሲኖትራክ የደረቅ ጭነት ተሽከርካሪዎች መብዛታቸውን ይስማማል። እንደ ዮናስ ከሆነ በአሽከርካሪነት ስራ ለመሰማራት ወጣቶች ያላቸው አማራጭም ይህ መኪና ነው። በአሁኑ ሰዓት ኮንስትራክሽን ላይ ወይም እየገባ ያለው መኪና በገልባሽ ደረጃ ሲኖትራክ ብቻ ነው። ከዚህ በፊት ዩዲ ሚኒስትሮች ምናምን ነበር። አሁን ደግሞ በቃ የሀገራችን ላይ እየገባ ያለ መኪና ሲኖትራክ ብቻ ነው። ድንገቴው የግንባታ መስፋፋት ለኢትዮጵያ ካስተዋወቃቸው አዳዲስ ነገሮች መካከል ሴኖትራክ የደረግ ጭነት ተሽከርካሪዎች ይጠቀሳሉ። ተሽከርካሪዎቹ በቀጥታ ከቻይና ለኢትዮጵያ ገበያ የሚቀርቡ የነበረ ቢሆንም ከቅርብ ጊዜያት ወዲህ በከፊል በአገር ውስጥ መገጣጠም ተጀምሯል። ኢሳያስ እና ዮናስን መሰል ወጣቶች በስራቸው የሚያገኙት ገቢ በአከፋፈል በሰሩበት ሰዓት ልክ አሊያም በወር አይደለም። ገቢያቸው የሚወሰነው በቀን በየዕለቱ በጫኑት ልክ የሚወሰን በመሆኑ የተሻለ ገቢ ለማግኘት ቶሎ ቶሎ መመላለስ እንደሚኖርባቸው ዮናስ ይናገራል። የግድ ጥሩ ገቢ ለማስገባት ያንን ቢያጁ መሙላት አለብህ። ያዋጣል ብለምታስበው ቢያጁ ማለት ነው። የግድ ያን ለመስራት ደግሞ መሮጥ ይኖራል እና የምትሮጥበት ምክንያት ያን አሁን በሰዓት ቢሆን የሚከፈልህ የምትገባበት ድርጅት ላይ በቃ ተረጋግተ መሄድ ባለበት ስፒድ ምናምን ነው የምሰራው። እዚህ ጋር ግን የቢያጆ ከሆነ ወይም በሚክስፒ ምናምን ከሆነ ግን የግድ በረጡ ቁጥር ቢያጆ በጨመርክ ቁጥር ነው የተሻለ ክፍያ የምታገኘው። ኢሳያስ አሁን የሚያሽከረክረውን ሴኖትራክ ከፍተኛ ፍጥነት እንዳለው ይናገራል። ከፍተኛ ጉልበት ያለው ይህ ተሽከርካሪ የፍጥነት መቀነሻ አሊያም መቆሚያ ፍሬን ግን ከፍተኛ ጥንቃቄ ይፈልጋል። ዳፍ ነበር ነው የሚዘው ዳፍ ገልባጭ ዳፍ ሂድ ብትለውም የመጨረሻ ነዳ ሰጥተውም ሂድ ብትለው አይሮጥም። መኪናው ሲኖር ግን አስር ማርሽን ያለው እኔ ይዞ የነበረው ዳፍ ስምንት ማርሽን ያለው ይሄኛው አስረኛ ማርሽ ያስገብታለት አስራ አንድ አስራ ቢኖረው ይቀበራል። የሚገርም ልቀቅ፣ በቃ ልሂድ ነው የሚለ ፍሬን እያስ እየጠቆም ከሆ ምትሄደ። ሲበዛ ፈጣን ጉልበት አለው መኪናው፣ በዛ ላይ አደጋውም በዛ። ሁለት ነ ፍሬን ሴት እኮ ነው ቆንጆ ፍሬን ያለው ነገር ግን እየሮት ሲሄደ አንድ የቅስ ልቅ ያደርገት ይዟል አለ ታምቡር የፍሬን ሽራው ይቀልጣል፣ ይገላል በመኪና በሙቀት ማለት ነው። በዛ ሰዓት በምንም ታምር ልክ ይዞ አትችልም። በቃ ልዩ ባህሪ ይሄ ነው። ዮናስ ወጣት አሽከርካሪዎች የመኪናውን ባህሪ ጠንቅቀው ማወቅ እንዳለባቸው ያምናል። በተደጋጋሚ ለሚከሰቱት አሰቃቂ አደጋዎች የተሽከርካሪዎቹ ባለቤቶች ግፊትም አስተዋጽኦ እንዳለው ይናገራል። ብዙ አደጋ ታያለህ ስራ ቦታ ላይ ከመኪናው ከወጣትነት ምናምን ጋር ሳይሆን ማያይዞ መኪናውን ባህሪውን ካለማወቅ። ከዛ ውጭ ደግሞ የቢያዞ ስራ ምናምን አሁን ለምሳሌ ልበልህና ሁለት ባለቤቶች አንድ ቦታ ላይ ስራ ያሰራሉ። እነዛ ባለቤቶች ጓደኛሞች ሊሆኑ ይችላሉ። ያን የሚከፈላቸውን ሂሳብ እነሱ ይነጋገራሉ። የኔ ይህን ያህል ሰራ፣ ይህን ያህል ሰራ የሚል ነገር ይኖራል። ከዛ በኋላ በሁለቱ ሹፌሮች መሀል ፉክክር ይፈጠራል ማለት ነው። የግድ ያኛው እንዳይበልጠው ይሄ መሮጥ አለበት፣ ይሄኛው እንዳይበልጠው ያኛው መሮጥ አለበት። በዛን ሰዓት ያው ኦቨር ስፒድ ሲኖር ደግሞ አደጋ የግድ ይኖራል። ባለቤቶቹ በተደጋጋሚ አደጋ እየተከሰተ እንደሆነ ሲያውቁ ቢያንስ ሹፌሮቻቸው ለሕይወታቸውም ለንብረታቸውም እንዲጠነቀቁ የሚያደርጉን ነገር አለ። መኪናውን ሲሰጥህ እኔ ንብረቱን በስነ ስርዓት ቀስ ብለን እንድትይዝልኝ እንድጠብቅልኝ ነው የምፈልገው ምናምን ነው የሚልህ መጀመሪያ ሲሰጥህ ማለት ነው። ግን ከዛ በኋላ እንዳልኩ ነው ስራ ውስጥ ስትገባ፣ አንተ መኪናውን ጠብቄ ቀስ ብዬ ነው የምሰራ እንደዚህ ነው ምናም ብለህ፣ በራስ ስፒድ የተረጋግተህ በቃ መኪናው በሚፈልገው መጠን ልትሄድ ትችላለህ። ከዛ ግን ልክ ፔመንት ሲቀበል ብር ሲወስድ፣ ያው ልዩነት ሲያይ ምንድን ነው ያልሰራበት ሌሎች መኪኖች ይህን ያህል ነው የሚሰሩት፣ አንተ ይህን ያህል ነው የምሰራው ይላል። እኔ ቀስ ብዬ ነው የሚሄደው ምናም ብትለው አይሰማህም እዚህ ጋር ተቀም ስለሆነ ወይ ስራ ልታጠፍ ሲያለህ ወይም ደግሞ እንደነሱ ሩጠ ስራ ነው የምትባሉት ወይም ደግሞ የሆነ አደጋ ሲያይ ነው ወባ ትቀስ ብለ ምናምን ምናም የሚለህ እንጂ ስራ ውስጥ ስትገባ ያ ነገር የለም። እንደ ሴኖትራክ ሁሉ የጃፓኑ ቶዮታ ምርት የሆነው መካከለኛ የህዝብ ማመላለሻ ተሽከርካሪ በወጣቶች ተመራጭ ከሆኑትና ተደጋጋሚ አደጋ ከሚገጥማቸው መካከል ይጠቀሳል። በኢትዮጵያ ከሚከሰቱት ተደጋጋሚ አደጋዎች መካከል የወጣት አሽከርካሪዎች ድርሻ ከፍ ያለ መሆኑን የሚናገረው ኢሳያስ የአደጋዎቹ መንስኤ የጥንቃቄ ጉድለት መሆኑን ይተቻል። ብዙዎቹ አደጋ የተከሰተው በወጣቶች ነው። ሲኖትራክ ላይ አባዱላን ሲኖትራክ ነው የሆነበት ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ አባዱላና ሲኖትራክ ነው እንደ ጉድ እየገባ ያለው።

በከባድ መርሻ ሰነ ጉርጉረቱ በተሻሻለው የኢትዮጵያ የመንጃ ፈቃድ አሰጣጥ መሰረት እድሜያቸው ሀያ አራት ዓመት የሞላ ወጣቶች ሴኖትራክን ጨምሮ የከባድ ጭነት መኪኖች የማሽከርከር ፈቃድ ያገኛሉ። ዮናስ ወጣቶች ያለበቂ ልምድ በአንድ ጊዜ ከፍተኛ ጭነት መሸከም የሚችሉና ከፍተኛ ፍጥነት ያላቸው መኪኖች የማሽከርከር ፈቃድ ማግኘታቸው ለአደጋው መባባስ አንዱ ምክንያት እንደሆነ ይናገራል። በቃ መንጃ ፍቃድ አራተኛ ማውጣት ካለበት አንድ ጊዜ ነው የሚያወጣው። በቃ አወጣ፣ መንጃ ፍቃድ ዛሬ ተቀበለ፣ ስለ ስራውም ስለ መኪናውም ባህሪ ምንም የሚያውቀው ነገር የለም። በሆነ አጋጣሚ ያንን መኪና ያዘ፣ ስለ ሮጠ ብቻ ዝም ብሎ ይሮጣል። መቆጣጠር ሲያቅተው እንደዚህ አይነት አደጋ ይፈጸማል። ምናልባት ያ ሊሆን ይችላል። ከዚህ በፊት መንጃ ፍቃድ ስትዋጣ ሁለተኛ፣ ሶስተኛ፣ አራተኛ እያልክ ነው ቢያንስ ረዳትነትም ስሰራም ልምድ እያገኘህ ምን እያልክም ትችላለህ ምናምን እና ምናልባት አንድ ጊዜ በማግኘትህ ከዛ በኋላ ልምድም አይኖርህም። ከልምድም ውጭ ደግሞ ስለ መኪናውም ባህሪ እውቀት ላይኖርህ ይችላል። ያ ነው ብዬ ነው ማስበ። የኢትዮጵያ መንገዶች ባለስልጣን የመንጃ ፈቃድ አሰጣጠን ለመከለስ አዲስ አበባ ላይ ባለሙያዎቹን ሰብስቧል። በጉባኤው መካከል ያነጋገርናቸው የኢትዮጵያ ተሽከርካሪ ፈቃድ ቁጥጥር ባለስልጣን ስራ አስኪያጅ አቶ ጀማሉ ጀንበር መስሪያ ቤታቸው የሚያስፈጽመው የፌዴራል መንግስት ያወጣውን መመሪያ መሆኑን ለዶይቼ ቨለ ተናግረዋል። ኃላፊው ዕድሜው 24 ዓመት የደረሰ ወጣት ለድርጊቶቹ ኃላፊነት መውሰድ ከሚችልበት የእድሜ ደረጃ ላይ የሚገኝ በመሆኑ የከባድ ደረቅ ጭነት መኪና ለማሽከርከር ብቁ ነው ብለው እንደሚያምኑ ተናግረዋል። በወጣው መመሪያ መሰረት ተግባራዊ ከማድረግ አንጻር ያሉ ክፍተቶች ሊኖሩ ይችላሉ። በተጨማሪም ያሁ እንደ ሀገራውን ጥናት እየተደረገ ያለበት ሁኔታ አለ። እንደ አጋጣሚ አሁን ዛሬ ስደውልልኝ ሀገር አቀፍ ደረጃ የተዘጋጀ የውይይት መድረክ አለ አጠቃላይ የስልጠናው መመሪያ ለመከለስ የሚያስችል ግብአቶች የማሰባሰብ ስራ በረቂቅ ደረጃ ተዘጋጅቷል መመሪያውን ለመከለስ በዛ ላይ ውይይት እያደረግን ባለንበት ወቅት ነው አሁን የደወልክ እንግዲህ በእያንዳንዱ ካታጎሪ የእድሜ ገደብ ተቀምጧል ለከባድ ተሽከርካሪ ለማሽከርከም አንጃ ፍቃድ ማውጣት የሚመጡ እድሜያቸው ከአራት ዓመት በላይ ነው የህዝብ ትራንስፖርት የቤት አውቶሞቢል የታክሲ ተብሎ መመሪያው ላይ በዝርዝሩ ይተቀመጣል። ስለዚህ ሚኒመም ከሀያ አራት አመት በታች የሆነ ሰው የከባድ ደረቅ ተሽከርካሪዎችን ለማሽከርከር ቢመጣ መመሪያው አይፈቅድለትም። በዛ አግባቡም የሚስተናገድበት ሁኔታ መመሪያ ያወጣውን አካል እንዴት እንደወጣም ጭምር መረጃ ሊሰጥ ይችላል። በእኔ እይታ ግን ሀያ አራት አመት ማለት አንድ ሰው የራሱን ኑሮ መመስረት ከአስራ ስምንት ዓመት በላይ እኮ ነው። ከቤተሰብ ወጥቶ ራሱን መቻል አለበት ተብሎ በህግም የተቀመጠው። በሌላውም አለም ከአስራ ስምንት ዓመት በላይ የሆነ አንድ ወጣት ራሱን ችሎ ራሱን በራሱ ማስተዳደር ራሱን መቆጣጠር ይችላል ተብሎ የሚታመንበት የእድሜ ደረጃ ላይ ነው ያለው፣ የሚል እምነት አለኝ። አሁን የቻይናዎቹ መኪኖች ባደረሷቸው ዘግናኝ አደጋዎች አይሲስም ይሁን ቀይ ሽብር ተብለው የጠሩ እንጂ ገበያው ላይ ተፈላጊነታቸው አልቀነሰም። ዮናስ ርቀት ጠብቆ ማሽከርከርና የፍሬንን ነገር በአግባቡ መቆጣጠር አስፈላጊ ነው ብሏል። ጥንቃቄ ማድረግ አለብህ። አንደኛ ርቀት ጠብቀ ማሽከርከር ነው። ሁለተኛ ነገር ደግሞ ፍሬን ቼክ ማድረግ ነው። ፍሬናቸው ብዙ ጊዜ የሚያዝ ከሆነ ይሞቃል። ተልቶሎ አለመያዝ ነው። ያን ደግሞ ተልቶሎ ላለመያዝ ደግሞ የግድ ማርሽ መቀነስ መቻል አለብህ። ማርሽን ቀንሰ ከሄድ ፍሬን ተልቶሎ አትይዝም። ከዛ ውጭ ደግሞ ይተረትራሉ ፍሬናቸው። ያንን ደግሞ ከሳምንት አንድ ቀን ለውጥ ስታይ ቅብለ ገብተ ሪጅስትሮ ማስተካከል ነው።